ከአፍሪካ ጋር ያላትን ግንኙነት ለማጠናከር ጥረት እያደረገች ያለችው ቻይና ለአህጉሪቱ ልማት ማፋጠኛ እንዲውል በሚል ስልሳ ቢሊዮን ዶላር በብድርና በእርዳታ መልክ መመደቧ ታወቀ። የቻይናው ፕሬዚደንት ሺ ጂንፒንግ የተመደበውን የእርዳታና የብድር ገንዘብ ዛሬ አርብ ጆሃንስበርግ ውስጥ በተከፈተው የቻይናና የአፍሪካ የትብብር የመሪዎች ጉባኤ ላይ ነው ይፋ ያደረጉት አፍሪካ የአፍሪካ ሕዝብ መሆኗን፣ ችግሮቿ መፈታት ያለባቸው በራሷ ሕዝብ መሆኑን ቻይና አጥብቃ ታምናለች በማለት በአህጉሪቱ የፖለቲካ ጉዳዮች አንገባም የሚለውን የሀገራቸውን መመሪያ የቻይናው ፕሬዚደንት ዛሬም ደግመው ተናግረዋል። ምዕራባውያን መንግስታት በበኩላቸው ቻይና ስለ አፍሪካ ለንግዷ እንጂ ለጥሬ ሀብት መሰብሰቧ እንጂ በአህጉሪቱ ለሚካሄዱት ጦርነቱም ሆነ ለሰብአዊ መብት ረገጣው ደንታ አይላትም በማለት ይወነጅ ሏታል የወቅቱ የአፍሪካ ህብረት ሊቀመንበር የዚምባብዌው ፕሬዚደንት ሮበርት ሙጋቤ ባሰሙት ንግግር ደግሞ የቻይናውን ፕሬዚደንት እርሶ ለአፍሪካ እያደረጉ ያሉት የቀድሞ ቅኝ ገዢዎች ሊያደርጉላት ይገባ የነበረውን ነው በማለት ማሞገሳቸው ተሰምቷል። የፕሬዚደንት ሙጋቤ መንግስት የቻይናው መሪ ሀራሬን በጎበኙበት ዕለት የተለያዩ የምጣኔ ሀብት ውሎችን መፈራረሙ ታውቋል። ቻይና ለአፍሪካ እየመደበችው ገንዘብ አምስት ቢሊዮን ዶላሩ ከወለድ ነፃ ብድር ሰላሳ አምስት ቢሊዮኑ፣ ደግሞ ለተለያዩ የወጪ ንግድና ሌሎችም ብድሮች እና እርዳታ የሚውል መሆኑን ፕሬዚደንት ዢ ጂንፒንግ አስታውቀዋል። ቮይስ ኦፍ አሜሪካ